ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን እንደምናመሻችሁ። በዛሬ የጋቢና ጉዞ በጤና ዙሪያ ይሆናል። ተሰናባቿ የዓለም ጤና ድርጅት ደብልዩ ኤችኦ ዳይሬክተር ማርጋሬት ቻን የዘንድሮውን የድርጅቱን ጉባኤ የከፈቱት አሁን ድርጅቱ ዋጋውን ያጣ ነው የሚሉትን ሰዎች ትችት ጠንከር ባለ ኃይለ ቃል በማስተባበል ነው። ይህ ዘገባ ጭብጦችን ያስቀምጣል፣ አዝማሚያዎችን ይገመግማል። ሆኖም ለአስተዳደሬ እውቅና ለመሻት የተዘጋጀ አይደለም። የዓለም ጤና ድርጅት ደብሊው ኤች ኦ ዋጋ እያጣ ነው የሚለውንም ትችት ያጣጥላል፣ ምክንያቱም ጭብጡ የሚያሳየው ሌላ ታሪክ ነውና ችን ለመምራት ከሚወዳደሩት መካከል ኢትዮጵያዊ ቴድሮስ አድሃኖም ይገኙበታል። የሚደግፏቸውና የሚቃወሟቸውን ኢትዮጵያውያን አስተያየት ይዘናል። በኢትዮጵያ ውስጥ የነበሩት የጤና ተቋማት በጣም በቁጥር አነስተኛ ነበሩ። እነዛን የጤና ተቋማት ቁጥራቸውን በእጥፍ አይደለም ከዛ በላይ በሆነ ደረጃ እንዲያድጉና ምናልባትም የጤና አገልግሎት በየወረዳው ደረጃ ላይ መዳረስ እንዲችል ያደረጉ ሰው ናቸው ለሰብአዊ መብቶች መከበር ምንም አይነት ደንታ የሌላቸው ሰው ወደ እንዲህ አይነት አለም አቀፍ ተቋም እንዲመጡ ማድረግ በኢትዮጵያ ውስጥ እየተፈጸመ ላለው የሰብአዊ መብት ጥሰት ምናልባትም ድጋፍ እንደመጠት ጭምር ነው የሚሆነው። የቀድሞ የዩናይትድ ስቴትስ የተላላፊ በሽታዎች መቆጣጠሪያና መከላከያ ስራ አስኪያጅ ቶም ፊደር ስለ ዶር ዶክተር ቴድሮስ እንዲህ ብለዋል። ዱሪንግ ታይም ቴድሮስ ወዝ ሄልት ሚኒስትር ኢት ውድ ናት ሀቭ ሜድ ኤኒ ዲፍረንስ ቴድሮስ የጤና ጥበቃ ሚኒስትር በነበሩ ጊዜ ኮሌራን በስሙ ከመጥራት ይልቅ አጣዳፊ ተቅማጥና ትውከት ብሎ መጥራት ከመከላከያው የሚቀንሰው ነገር የለም። ማንም የበለጠ አይታመምም ወይም አይሞትም። በአሁኑ ወቅት በኢትዮጵያ ሶማሌ ክልል የታየው አጣዳፊ ትውከትና ተቅማጥ በሽታም ሆነ በሶማሊያ የተከሰተው ኮሌራ በስደተኞች በኩል ወደ ኢትዮጵያ እየገባ እንዳልሆነ ዩኤንኤችሲአር አስታወቀ። በቀን ወደ 37 አማካይ 37 ሰዎች እየመጡ ነው። በ10ና 20 መካከል ከነበረው ጋር ሲነጻጸር ቁጥሩ ትንሽ ያሻቅቧል። የድርጅቱ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ሁሉንም ከዝግጅቶቻችን ታገኙታላችሁ። Я би на ВОО я дисултипс авачинкад мастер шагаар зэн ангасгад እንደምናመሻችሁ በድጋሚ ዜናዎቹን ይዘን ቀርበናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ እስራኤል እንደገቡ ኢራን ወታደራዊ ኃይሏን የማጠናከር ፍላጎት አላት በማለት ነቅፈዋታል። በአሜሪካ መሪነት እስራኤልን ሲጎበኙ ለመጀመሪያ ጊዜ መሆኑ ነው። እስራኤልና አሜሪካ በአሁኑ ወቅት ትብብራችንን ማጠናከር ይኖርብናል። ምክንያቱም እስላማዊ መንግስት ነኝ ከሚለው ጽንፈኛና አሸባሪ ቡድኖች ኢራንን ከመሳሰሉት አሸባሪነትን ከሚደግፉትና በመላ ዓለም ግጭትን የሚያቀጣጥሉት ሀገሮች የጋራ የሆነ አደጋ ሊኖር ይችላልና በማለት ትራምፕ ተናግረዋል። ከሁሉም ዋናው ነገር ኢራን በምንም አይነት ኑክሌር ማሳያ እንዲኖራት መፈቀድ የለበትም በሚለው ነጥብ ላይ ዩናይትድ ስቴትስ አበክራ ተናግራለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ኢየሩሳሌም የሚገኘው የምዕራብ ግንብን ነክተዋል። አንድ በስልጣን ላይ ያለ ዩናይትድ ስቴትስ ፕሬዚዳንት የአይሁዳውያንን የተቀደሰ ቦታ ሲጎበኝ ለመጀመሪያ ጊዜ ነው። ትራምፕ ለእስራኤላውያን የተቀደሰ ቦታ ወደ ሆነው ወደ ትልቁ የድንጋይ ግንብ ያመሩት ብቻቸውን ሲሆን ስለ ታሪኩ ከሰሙ በኋላ ቀኝ እጃቸውን ለሰላሳ ሰከንድ ያህል በግንቡ ላይ አስቀምጠዋል። በመጨረሻም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሰሜን ኮሪያ አሁን በቅርቡ ላደረገችው የቦሊስቲክ ሚሳይል ሙከራ ምላሽ ለመስጠት ነገ አስቸኳይ ስብሰባ ያደርጋል። አስቸኳይ ስብሰባ እንዲደረግ ጥሪ ያቀረቡት ዩናይትድ ስቴትስ፣ ደቡብ አፍሪካ እና ጃፓን መሆናቸውን በተባበሩት መንግስታት ድርጅት የኡራጋይ ተልዕኮ ገልጿል። ሰሜን ኮሪያ አሁን የመካከለኛ ርቀት መች ቦሊስቲክ ሚሳይሎች በብዛት የማምረት እና ለወታደራዊ ኃይሏ የማቅረብ ብቃት እንዳላት ዛሬ ተናግራለች። ዛሬ ምሽቱ ያዝንላችሁ። አጠር ያሉ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን ስ ወደ መጀመሪያው ፕሮግራማችን ስናልፍ የዓለም የጤና ድርጅት ዋና ስራ አስኪያጅን ለመሰየም በጄኔቫ ጉባኤው በዛሬው ዕለት ተከፍቷል። በዛሬው የጋቢና ዝግጅት በዚህ ላይ አትኩረን ዘገባዎችና ትንተናዎችን ይዘናል። የስራ ዘመናቸውን አጠናቀው ስልጣን የሚለቁት የዓለም የጤና ድርጅት ደብልዩ ኤች ኦ ዳይሬክተር ማርጋሬት ቻን የዘንድሮውን የድርጅቱን ጉባኤ የከፈቱት አሁን አሁን ድርጅቱ ዋጋውን እያጣ ነው የሚሉትን ሰዎች ትችት ጠንከር ባለ ኃይለ ቃል በማስተባበ ማቀበል ነው። ትዝታ በላቸው ተጨማሪ ስርስርአላት ማርግሬት ቻን ላለፉት አስር ዓመታት የዓለም ጤና ድርጅት ደብሊውኤችኦን በዳይሬክተርነት ካገለገሉ በኋላ ስልጣን ሊለቁ ነው። ነገ ማክሰኞ ለሚመረጥ ይህን ለዓለም ጤና ጥበቃ ዋና ቁልፍ የሆነ ድርጅት ለሚመራ ሰው ስልጣኑን ሊያስረክቡ ነው። ዛሬ ጀኔቫ ውስጥ ለተሰበሰበ የዓለም ጤና ድርጅት ጉባኤ የመጨረሻ ንግግራቸውን ሲያደርጉ ቻን የስራቸውን ስኬታማ ውጤት የዘረዘሩ ሪፖርት አቅርበዋል። ባለፉት አስር ዓመታት የአስተዳደር ዘመናቸው በሕዝባዊ ጤና ጥበቃ ስለተደረገው ግስጋሴ በዚህ ወር ይፋ ካደረጉት ሪፖርት ነው ጨምቀው ያቀረቡት ይህ ዘገባ ጭብጦችን ያስቀምጣል። አዝማሚያዎችን ይገመግማል። ሆኖም ለአስተዳደሬ እውቅና ለመሻት የተዘጋጀ አይደለም። የዓለም ጤና ድርጅት ደብሊው ኤች ኦ ዋጋ እያጣ ነው የሚለውንም ትችት ያጣጥላል። ምክንያቱም ጭብጡ የሚያሳየው ሌላ ታሪክ ነውና። ሪፖርቱ ስኬቶችን ብቻ ሳይሆን እንቅፋቶችን፣ እንዲሁም በድርጅቱ ታሪክ ታላቅ ምርታ የሆኑትንም ክስተቶች ያካተተ ነው ብለዋል ቻን። ከተገኙት ስኬቶች መካከል የኤችአይቪ ህክምና መድኃኒትን ዋጋ ለመቀነስ የዓለም ጤና ድርጅት ያደረገውን ትልቅ ትግል እንደ ምሳሌ ጠቅሰዋል። የተዘነጉ የሚባሉ የትሮፒክስ በሽታዎችን በማጥፋት ወይም በመቀነስ ስለተደረገው ግስጋሴም ጠቅሰዋል። የአእምሮ ጤና ጥበቃን ከተደበቀበት ይፋ አውጥቶ ለህክምና መታገልን የልጅነት ልምሻ በሽታን ከምድር ገጽ ለማጥፋት መቃረብን እንደ ከፍተኛ ድሎች ዘርዝረዋል። ማርግሬት ቻን የድርጅቱን ድክመቶችም አልሸሸጉም። ለምሳሌ በምዕራብ አፍሪቃ የገባውን የኢቦላ ተላላፊ በሽታ የጤና ጥበቃ ድርጅቱ ቀድሞ ባለማወቁም ኃላፊነት ወስደዋል። ሪክ ንስ ሮ and partnerships and gave the world its first ebola vaccine that confers substantial all right everybody out there this is Gabina voa everybody እያደመጣቸው የምትገኙት ጋቢና ቪኦኤ ነው። ለዘገባው ትዝታ በላቸው እናመሰግናለን። የኢትዮጵያ የቀድሞ የውጭ ጉዳይ ሚኒስቴርና ጉዳይ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ደብልዩኤችኦን ለመምራት በእጩነት ከቀረቡት ሶስት ተወዳዳሪዎች አንዱ ናቸው። የአለሙ ድርጅት አባል ሀገራት በዛሬው ዕለት በጀመረው ጉባኤ ድምፅ እንደሚሰጡ ይጠበቃል። የዶክተር ቴድሮስ አድሃኖን እጩነት በኢትዮጵያውያን ዘንድ መከፋፈልንም ፈጥሯል። በአንድ ወገን ዶክተር ቴድሮስ በኢትዮጵያ የጤና ዘርፍ፣ እንዲሁም የአለም አቀፍ ድርጅቶችን በመምራትና በጋራ በመስራት ዘርፈ ብዙ ለውጦችና መሻሻሎችን አስመዝግበዋል የሚሉ ሲደግፏቸው በአንጻሩ ዶክተር ቴድሮስ ያገለገሉት መንግስት የዜጎቹን መብት የሚጋፋ ፍትሐዊ የጤና አገልግሎቶችን ለዜጎች ማዳረስ ያልቻለና እንደ ኮሌራ ያሉ በሽታዎችን የተለየ ስም በመስጠት አጣዳፊ ተቅማጥና ትውከት በሚል መድኃኒት እንዳይደርስ አድርጓል፣ ለአለም ጤናም አሉታዊ የመሸፋፈን ስራ ተሰርቷል በሚል አጥብቀው በመቃወም ላይ ናቸው። ሄኖክስ ማስጌር ደጋፊና ተቃዋሚዎቹን እንዲሁም የአለም አቀፍ የጤና ድርጅት መሪዎችና ባለሙያዎችን ያነጋገረበት ውይይት ቀጥሎ ይቀርባል። ታላቅ አውሮፓ አቀፍ ሰልፍ በስዊዘርላንድ ጄኔቫ። የዓለም የጤና ድርጅት አባላት በጄኔቫ ድምፅ ለመስጠት ሲሰባሰቡ ኢትዮጵያውያን በሁለት ጎን ቆመው የተቃውሞና የድጋፍ ሰልፎችን ያደርጋሉ። ቴድሮስ አድሃኖም ለዓለም የጤና ድርጅት ሥራ አስኪያጅነት ለመጨረሻ ምርጫ ቀርቧል። ኤናን ለፖለቲካ መሳሪያነት በመጠቀም በኦሮሚያና በኦጋ ለእጩነት የቀረቡት የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም ኢትዮጵያና አፍሪካን ወክለው፣ ዶክተር ሰንያ ንሽታ ከፓኪስታን፣ ዶክተር ዴቪድ ናባሮ ከብሪታንያ ናቸው። ሚት ዶር ቴድሮስ አድሃኖም ገብረየሱስ ሄ ሪዱስድ ቻይልድ ሞርታሊቲ ባይ ቱ ተርድስ የዶክተር ቴድሮስ የምረጡኝ ዘመቻ በጤና ጥበቃ ሚኒስትርነት ዘመናቸው የሰሯቸው ያለውን ሲዘረዝር 3500 የጤና ጣቢያዎች በላይ ማሰራታቸውን፣ 16000 የጤና ኬላዎችን በመስራት የሕፃናትን ሞት በሦስት አራተኛ መቀነሳቸውን፣ ሌሎች ተላላፊ በሽታዎች ማለትም እንደ ኤችአይቪ ኤድስ የወባ በሽታ ያሉ እንደዚሁ መቀነሳቸውን ዘርዝሮ ያቀርባል። የዶክተር ቴድሮስን እጩነት የሚቃወሙ የሚደግፉና በገለልተኝነት ለመመልከት የሚሞክሩ መሆናቸውን የሚገልጹ በርካታ ሰዎች የተሳተፉባቸውን ውይይቶች ለዛሬ ምሽት አዘጋጅተናል። አብራችሁ እንድትቆዩ እየጋበዝን በጂኔቫ የተቃውሞ ሰልፍ ከጠሩን ጀምርና ከዚያ ወደ አዲስ አበባ በማምራት ድጋፍ በመስጠት ላይ ያሉን እናነጋግራለን። በተቃውሞ ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅትን ለመምራት ብቃት የላቸውም። እንደዚሁም ደግሞ የተለያዩ የሰብአዊ መብት እንደዚሁም ደግሞ የፖለቲካ አስተዳደር ጥሰቶችን ይጠቅሳሉ። እንግዶቹን ላስተዋውቃችሁ። ስብስብ ለኢትዮጵያ ሰብአዊ መብቶች በኢትዮጵያ የሚባል ድርጅት የሚመሩት ያሬድ ኃይለማርያም እና በአውሮፓ የሚደረጉ የተቃውሞ ሰልፎችን ደግሞ የሚያስተባብሩት አቶ ዘላለም ተሰማ ናቸው። እንደምን አመሻችሁ፣ እንኳን ወደ ውይይቱ በሰላም መጣችሁ። ናስትልኝ እንግዲህ በቅድሚያ የሰብአዊ መብት ጥሰቶች እንዳሉ መዝግባችሁ፣ በተለይ ለዓለም የጤና ድርጅትና ለተለያዩ መንግስታት የሰጣችሁበት ሁኔታ አለ አቶ ያሬድ እስኪ ስራችሁ ምን እንደሚመስል በምን መልኩ ደግሞ ይህንን መረጃ ለዓለም ሕዝብና መንግስታት እያቀረባችሁ እንደሆነ በመግለጽ ቢጀምሩ። አመሰግናለሁ። እንግዲህ እዚህ ድርጅት መሪነት በዋና ዳይሬክተርነት የሚመረጠው ሰው ለፖለቲካ፣ ለባህል እንዲሁም ለማህበራዊ ግንኙነቶችም ይሁን የተለያ- ልዩነቶች ዳይቨርሲቲ በጣም የማቻቻል ቅን ልቦና የሚሆን ሰፊ አይምሮ ያለው ሰው መሆኑ እንደ አንድ ቅድመ ሁኔታ የተቀመጠበት ነገር አለ። ኢትዮጵያ ውስጥ እጅግ ከፍተኛ የሆነ የሰብአዊ መብት ጥሰቶች ላለፉት አስርት ዓመታቶች ሲፈጸሙ እኚ ሰው አንድም ጊዜ እነዚህ የሰብአዊ መብት ጥሰቶች እንዲቆሙ ወይም ሲያወግዙ ወይም ሲቃወሙ ሳይሆን እንደውም ተበዳዮችን ጭምር በአደባባይ ወጥተው ሲዘልፉ፣ ሲያቋሽሹ የተሰሙ ሰው ናቸው እና ከአስር ሺህ በላይ የሚገመቱ ሰዎች ባለፉት ሀያ አምስት ዓመታት በኢትዮጵያ ውስጥ በግፍ ተገድለዋል። ቁጥራቸው በአስር ሺህ የሚገመቱ ሰዎች በየማጎሪያ ቤቱ ታስረው ሕክምና ተከልክለው ለተለያየ ወረርሽኝ በሽታዎች ሁሉ እንዲጋለጡ ተደርጎ ሲሰቃዩ እኚ ሰው ድምጻቸውን ያሰሙ ሰው አይደሉም። እንደ ኦጋዴን አይነት ክልልን ብንወስድ ለረጅም ጊዜ ክልሉ ውስጥ ባለው ችግር ዓለም አቀፍ የጤና እርዳታ የሚሰጡ የሰብአዊ መብት ድጋፍ የሚያደርጉ ድርጅቶች እንኳን ወደ ክልሉ እንዳይሄዱ ጭምር መንግስት ሲያግድ እኚ ሰው ድምጻቸውን ያሰሙ አይደሉም። እንዲህ አይነት ለሰው ልጅ ክብር ለሰብአዊ መብቶች መከበር ምንም አይነት ደንታ የሌላቸው ሰው ወደ እንዲህ አይነት ዓለም አቀፍ ተቋም እንዲመጡ ማድረግ በኢትዮጵያ ውስጥ እየተፈጸመ ላለው የሰብአዊ መብት ጥሰት ምናልባትም ድጋፍ እንደመስጠት ጭምር ነው የሚሆነው። በህዝብ እምባ እንደ መቀለድ ነው የሚቆጠረው። ስለዚህ በላለፉት በርካታ አመታት ውስጥ በተለይም ደግሞ እሳቸው ሚኒስትር በሆኑበት ጊዜ ውስጥ የተፈጸሙ ያልናቸውን የሰብአዊ መብት ጥሰቶች፣ በየእስር ቤቱ የተፈጸሙ የማሰቃየት ተግባራቶችን እንደ ሪዮት አለሙን አይነት ጋዜጠኛ እስር ቤት ውስጥ ሕክምና ተጠይቃ እንዳታገኙልህ የተደረገበትን ሁኔታ ከሳቸው የስልጣን ዘመን ጋር እና ይሄ ትልቅ ድክመት መሆኑን ጭምር በማሳየት ለሚመለከታቸው መንግስታት፣ ለምምርጫውን ላይ ለሚሳተፉ አካላት እና በተለይም ለዚህ ተቋም ባለስልጣናት ደብዳቤዎችን፣ ሪፖርቶችን ከሌሎች ከአለም አቀፍ የሰብአዊ መብት ድርጅቶች ጋር በመሆን አግብተናል። ግፊት ለማድረግ ሞክረናል። የሚሰው ለዚህ ቦታ የሚገቡ ሳይሆን እንደውም በተቃራኒው ኢትዮጵያ ውስጥ ለተፈጸመው የሰብአዊ መብት ጥሰት በስልጣን ላይ ካሉት ሌሎች የመንግስታት አካላት እኩል በህግ ተጠያቂ የሚሆኑ ሰው ናቸው ብለን ነው አቋም የያዝነው። የምንቃወመውም ከዚህ አንግል። አቶ ዘላለም ተሰማ ከእርስዎ እንስማ። ደግሞ በአውሮፓ ሰላማዊ ሰልፍ አቅዳቸዋል። መቼ እንደሚካሄድ እና ለምን የዶክተር ቴድሮስ አድሃኖምን እጩነት እንደምትቃወሙ ቢገልጹልን፣ አንድ መሰረታዊ ያለበት ነገር ያለ ይመስለኛል። ይህንን ተቃውሞ በተመለከተ አፍሪካን የሚወክል ካንዲዴት ዓለም ጤና ድርጅትን ቢመራ ያንን የአፍሪካን ችግር ማስተጋባት ቢችል ለእኛ ክብርና ሞገስ ነው የሚሆነው እንጂ እኛ በወትሮውም አንደው እንደው አባዜ ይዞን በየ የምንቃውመው ጉዳይ አይደለም የሚሆነው። የእኛ ችግር ያለው ማን ናቸው እኚህ ሰው ለዚህ ቦታ የታጩት ሰው ማናቸው ከሚለው ጋር እና እሳቸው ከመጡበት የማህበራዊና የፖለቲካ ስርዓት ጋር በተያያዘ መንገድ ነው እኛ የመጀመሪያ ተቃውሟችንን የምናሰማው። እሳቸው እንደ ኮንሲደር መደረግ መመረጡን እንተውና፣ ምክንያቱም ዶክተር ቴድሮስ አዳኖም በኢትዮጵያ ውስጥ የተከሰተውን የኮሌራ በሽታ ለዓለም የለም በማለት እርዳታ እንዳይመጣ አድርገው እዛ ሀገር በዛ ምክንያት ሰዎች አልቀዋል። ስለዚህ ዋሽተዋል፣ ሰዎች አልቀዋል። ሁለተኛ፣ ዶክተር ቴድሮስ አዳኖም የዓለም ግሎባል ፈንድ በኢትዮጵያ ውስጥ ያለውን የኤድስ የቱበርክሎሲስ እና የወባ ወረርሽኝን ለመከላከል ያፈሰሰው አንድ ነጥብ ሶስት ቢሊዮን የአሜሪካ ዶላር ኦዲት እንደሚያመለክተው ብዙ ገንዘብ ተመዝብሯል። ይህንን ከላይ ሆነው ሲመለከቱ የነበሩት ሌላ ሰው አይደለም፣ ጤና ጥበቃ ሚኒስትር በነበሩበት ጊዜ ዶክተር ቴድሮስ አዳኖም ናቸው። ከዛ አልፎ ዶክተር ቴድሮስ አዳኖም እኛ በምናውቀውና ባለን መረጃ መሰረት ጤናን ጤና መሰረታዊ የሰው ልጆች መብት ነው። እንደ ሌሎች ነገሮች ሁሉ ያንን ነገር እንደ ሰብአዊ መብት ሳይሆን የሚመለከቱት እሳቸው እንደ ፖለቲካ መሳሪያ ነው የሚመለከቱት። አፍሪካውያንና የዓለም ሕብረተሰብ ቆም ብላችሁ አስቡ። ለዓለም ጤና የሚበጅ አይደለም እኚህን ሰውዬ መምረጥ። እንደውም ለብርጫ መቅረብም አልነበረባቸውም። ተጠያቂነት ሊኖራቸው የሚገባው ሌላ ቦታ ነበር። ይህ አልነበረም ሊሰጣቸው የሚገባው መድረክ ከሚል ነው እኛ ተቃውሟችን የምናካሄድ አሁን ደግሞ ወደ አዲስ አበባ እንለፍ። ዶክተር ገመችስ ማሞ ለሃምሳ አራት ዓመታት የዘለቀው የኢትዮጵያ የህክምና ማህበር ፕሬዝዳንት ናቸው። ዶክተር ቴድሮስ ብቁና ኃላፊነታቸውን በብቃት የሚወጡ መሪ ናቸው ይላሉ። በእርግጠኝነት ብቃት አላቸው ብዬ አምናለሁ የማምነው ዶክተር ቴድሮስ ስልጣን ላይ በነበሩበት ጊዜ ጤና ጥበቃ ሚኒስትር በነበሩበት ጊዜ ቀርጸዋቸው የነበሩት ፖሊሲዎች ቪዥነሪ የነበሩ ፖሊሲዎች ናቸው። ፖሊሲዎችን መቅረጽ ብቻ ሳይሆን ደግሞ እነዛን ፖሊሲዎች ወደ ተግባር ለውጠው መለወጥ የቻሉ ሰው ናቸው። ከዛ ባሻገር ደግሞ በዓለም አቀፍ ደረጃ ብዙ ትልልቅ የሚባሉ ድርጅቶችን በቦርድ ሰብሳቢነት መምራት የቻሉ ሰው ናቸው። ስለዚህ የዓለም የጤና ጥበቃ ድርጅትን በዳይሬክተር ጀነራልነት የመምራት ብቃቱ አላቸው። ምን ስኬቶች ነበሯቸው? በኢትዮጵያ በጤና ዘርፍ የጤና ጥበቃ ሚኒስትር ሆነው በሰሩባቸው ወቅቶች እንዲያው በተናጠል ይሄን ይሄን ይሄን አሳክተዋል ተብለው የሚገለጹ ፕሮጀክቶችም ሆኑ አጠቃላይ የፖሊሲ አፈጻጸሞች ምንድን ናቸው? እንደምታውቀው የጤና ተቋማት በኢትዮጵያ ውስጥ የነበሩት የጤና ተቋማት በጣም በቁጥር አነስተኛ ነበሩ። እነዛን የጤና ተቋማት ቁጥራቸውን በእጥፍ አይደለም፣ ከዛ በላይ በሆነ ደረጃ እንዲያድጉና ምናልባትም የጤና አገልግሎት በየወረዳው ደረጃ ላይ መዳረስ እንዲችል ያደረጉ ሰው ናቸው። ነው አንዱ ይሄ ነው እንግዲህ በጤና ኢንፍራስትራክቸር ላይ። ሁለተኛው የጤና ባለሙያዎችን በተመለከተ ነው። ጤና ባለሙያዎች አክሰለሬትድ የሆነ የጤና ባለሙያዎችን የማስመረቅ ዘመቻ ስለተያያዙት የአሁን በአሁን በሀገራችን ውስጥ የጤና ባለሙያዎች ቁጥር በፊት እሳቸው ከመምጣታቸው በፊት ከነበረው አሁንም እንዳልኩ በጣም በጣም ትልቅ ለውጥ አለው። ለምሳሌ ወባ በኢትዮጵያ ውስጥ ገዳይ በሽታ ከሚባሉት የሚቆጠር ነበረ። ወባ በወባ ምክንያት ሞት አይ ቲንክ ከስልሳ ወር ከሰባ ፐርሰንት በላይ ቀንሷል ነው። በኤች አይቪ ምክንያት ሞትም እንደዚሁ ድራስቲክሊ ነው የቀነሰው። ስለዚህ እነዚህ ሁለቱ ትልቅ አቺቭመንቶች ናቸው። እንትን ደረጃ የእናቶችና ህጻናት ሞት ኢትዮጵያ የሚሊኒየም ዴቨሎፕመንት ጎልን ካሳካችባቸው ምክንያቱም፣ ከጊዜው ቀድማ ያሳካችው አንዱ እንትን ይሄ ነው፣ የእናቶችና የህፃናት ሞት ቁጥርን መቀነስ ነው። እንግዲህ ዶክተር ገመችስ፣ ከዚህ ጋር ደግሞ ተያይዞ የሚነሳ አለ። እሱ ምንድን ነው? በኢትዮጵያ ድርቅ በሚከሰትበት ጊዜና በተለያዩ አጋጣሚዎች ደግሞ እንደዚሁ የአጣዳፊ ተቅማጥና ትውከት በሽታ እንደሚከሰት አሁንም በቅርቡ በሶማሌ ክልል እንደዚሁ በሽታው እንዳለ ይታወቃል። ይሄ በሽታ ወደ ኮሌራ መሆኑን የኢትዮጵያ መንግስት አላወጀም። ይሄንን ደግሞ በመደበቅ ረገድ አስቀድመውም የጤና ሚኒስትር እያሉ ዶክተር ቴድሮስ አድሃኖም ብዙ ስራ ሰርተዋል። ይሄ ደግሞ የዓለምን ጤና የሚያውክ በሽታን ከዓለም መሰወር ለዓለም የጤና ድርጅት መሪነት አያበቃም በሚል የሚሰጡት አስተያየት አለ። እንዴት ያዩታል እርሶ? እንግዲህ ሰዎች የየራሳቸው አስተያየት አላቸው ያ አስተያየት በተጨባጭ ሁኔታ የተደገፈ ካልሆነ በስተቀር ኮመንት ማድረጉ ይከብዳል። እኔ እንደ ግለሰብ እንደ ሐኪም አጣዳፊ ተቅማጥና ትውከት በሽታ ያለበትን በሽተኛ አክቱም፣ ያለው ያ በሽተኛ ኮሌራ ነበር ወይ የለም፣ መንግስቴ ኮሌራ ነው ብሎ የነገረኝ ነገር ስለሌለ የታወቀም ነገር ስለሌለ ምንም ኮመንት የማደርገው ነገር የለም። ግን አጣዳፊ ተቅማጥና ትውከት በሽታ በየጊዜው ይከሰታል። እርስዎ ግን ሐኪም ነዎት፣ ዶክተር ገመችስ እዚህ ላይ ሐኪም ነዎት። መንግስቶት ኮሌራ ነው አይደለም የሚለውን ሊነግሮት አይገባም። ኮሌራ መሆኑን አለመሆኑን በላብራቶሪ ማወቅ ይቻላል፣ በሁለት ቀን ጊዜ ውስጥ ነው። ይሄ ሁኔታ ላይ የኢትዮጵያ መንግስት መፍቀድ አለመፍቀድ ነበረበት በሐኪምና በበሽተኛ መሃል ገብቶ እኔን አሁን ብጠይቀኝ ኮሌራ መሆኑን በምን ታውቃለህ? ብትለኝ ኮሌራን ለመመርመር የሚያስችል አቅሙ የለኝም እንደ ሐኪምነቴ። እሺ ግን የትኛው ተላላፊ የሆነ በሽታ መደረግ ያለበትን ጥንቃቄ አድርጌ በሽተኛዬን ማከም ኃላፊነቴ ነው። ያ ነገር ኮሌራ መሆኑን ማረጋገጥ የሚችለው ሴንትራል ላቡ ነው። ሴንትራል ላቡ ኮሌራ አይደለም ብሎ ከነገረኝ ኮሌራ አለመሆኑን ነው የምቀበለው እንጂ የለም ኮሌራ ነው ለማለት እኔ ማረጋገጫ ማምጣት አለ የዓለም የጤና ድርጅት ውድድር ዙሪያ በርካታ የዓለም አቀፍ የመገናኛ ብዙሃን ዘገባዎችና አስተያየቶችን እያቀረቡ እያስተናገዱ ይገኛሉ። ከ2009 ዓ ም እንደ አውሮፓውያን ዘመን አቆጣጠር ጀምሮ እስከ 2017 ድረስ የዩናይትድ ስቴትስ የተላላፊ በሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ ሥራ አስኪያጅ የነበሩት ቶም ፍሪደን በኒውዮርክ ታይምስ ባሳተሙት ርዕሰ አንቀጽ በኢትዮጵያ አጣዳፊ ተቅማጥና ትውከትን ኮሌራ አለማለት በሕዝብ ጤና ላይ ያመጣው ለውጥ የለም ብለዋል። ለአሜሪካ ድምፅ ከተናገሩት ጥቂቱን እናሰማችሁ። ቴድሮስ የጤና ጥበቃ ሚኒስትር በነበሩ ጊዜ ኮሌራን በስሙ ከመጥራት ይልቅ አጣዳፊ ተቅማጥና ትውከት ብሎ መጥራት ከመከላከያው የሚቀንሰው ነገር የለም ማንም የበለጠ አይታመምም ወይም አይሞትም። ከዚያን ጊዜ ወዲህ ለምሳሌ ለኮሌራ አዲስ ክትባት ተገኝቶአል። በአሁኑ ጊዜ አጣዳፊ ተቅማጥን ኮሌራ ብሎ ለመጥራት የአፍሪካ ሀገሮች ላቦራቶሪ ውስጥ ጥናትና ሙከራ ማድረግ ይኖርባቸዋል። ከተረጋገጠ በኋላ የኮሌራ ክትባት ይሰጣል ማለት ነው። ይህ እንግዲህ ባለፉት ሁለት ዓመታት ውስጥ የተገኘ ክስተት ነው። ሁለት በዚያ ለኒውዮርክ ታይምስ በላኩት ጽሑፍ ሁለት ነገሮችን ነው አጉልቼ ማሳየት የፈለግሁት። አንደኛ ቴዎድሮስ የጤና ጥበቃ ሚኒስትር በነበሩ ጊዜ አጣዳፊ ተቅማጥን ኮሌራ ብሎ ያለመጥራት ያስከተለው የከፋ ጉዳት ያለመኖሩን ነው። ሁለተኛው ላሰምርበት የምወደው ነጥብ ኢትዮጵያ ውስጥ ቴድሮስ የዘረጓቸውን አስደናቂ የጤና መርሃ ግብሮች እኔ በግል ያውቃቸዋለሁ። በእነዚህ ፕሮግራሞች የብዙዎችን ሴቶችና ልጆች ሕይወት ከሞት ማትረፍ ተችሏል። እንዲህ ዐይነቱን ለውጥ ያስመዘገበ እርምጃ ነው መደገፍ ያለበት። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። እንደ አውሮፓውያን አቆጣጠር ከጥር 2017 ጀምሮ ከ5000 በላይ ሶማሊያውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ይህም ሆኖ በጎረቤት ሶማሌ የተከሰተው ኮሌራም ቢሆን በኢትዮጵያ ሶማሌ ክልል የታየው የአጣዳፊ ትውከትና ተቅማጥ በሽታ እየመጡ ባሉት ስደተኞችና በካምፖች ውስጥ አለማጋጠሙን በአለማጋጠሙን በአዲስ አበባ የኮሚሽኑ ቃል አቀባይ ገልጸዋል። የኮሚሽኑ ቃል አቀባይ የሆኑት አቶ ክሱት ገብረ እግዚአብሔርን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሰሞኑን ይፋ ያደረገው መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር ከግንቦት 1 2017 ጀምሮ ባሉት 15 ቀናት ብቻ 175 ሶማሊያውያን ስደተኞች ወደ ኢትዮጵያ ገብተዋል። በኢትዮጵያ 249 ሺህ ሶማሊያውያን ስደተኞች እንደሚገኙ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የአዲስ አበባ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር አስታውሰዋል። እንደ አውሮፓውያን አቆጣጠር ከጥር 2017 ጀምሮ ደግሞ ወደ ኢትዮጵያ የሚገቡት ሶማሊያውያን ስደተኞች ቁጥር እየጨመረ መምጣቱን ገልጸዋል። ሶማሊያ ጉዳይ ላይ እንደምናውቀው ከ2011 እንደ ፈረንጆች አቆጣጠር ጀምሮ እስከ 2013 14 በነበረው ጊዜ በጣም ቁጥሩ ከፍ እያለ የመጣበት ሁኔታ ነበረ። ከ2015-16 ጀምሮ ደግሞ ቁጥሩ በጣም ቀንሶ በቀን እስከ አስር ወይም ከዛ በታች የሚመጣበት ሁኔታ ነበረ። ዘንድሮ አዲሱ እንደ ፈረንጆች አቆጣር ጃንዋሪ ላይ ደግሞ ቁጥሩ ማሻቀብ ጀመረ። ከጥር ጀምሮ ቁጥሩ ማሻቀብ ጀመረ፣ ማሻቀብ ጀምረዋል። ስለዚህ ከባለፈው ሁለት ዓመታት በተለይ ሲነጻጸር አሻቅቧል ቁጥሩ በቀን ወደ በአማካይ ሰላሳ ሰባት ሰዎች እየመጡ ነው በአስርና ሀያ መካከል ከነበረው ጋር ሲነጻጸር ቁጥሩ ትንሽ ያሻቅበዋል። የስደተኞቹ ቁጥር መጨመሩ እየተገለጸ ያለው በአገሪቱ የኮሌራ ወረርሺ መከሰቱን የሶማሊያ ፌዴራል መንግስት ባስታወቀበት በኢትዮጵያ ሶማሌ ክልልም እንደዚሁ የአጣዳፊ ትውከትና ተቅማጥ በሽታ መከሰቱ በተገለጸበት ወቅት ነው። ቃል አቀባዩ አቶ ክሱት እንዳሉት ግን እስካሁን በተጠቀሱት በሽታዎች የተያዘ ስደተኛ አላጋጠመም። ሶማሊያ ላይ ተከሰተ በተባለው ወረርሽኝ ምክንያት በሽታው ይዘው ወደ ኢትዮጵያ የመጡት ስደተኞች በሽታውን ይዘው እንዳይመጡ ድንበር ላይ በጣም ጥብቅ የሆነ ክትትል ይደረጋል። ከዛም በፊትም ቢሆን በሽታ ኖረም አልኖረም ድንበር ላይ የሚገቡ ስደተኞች ከምዝገባ በተጨማሪ ለጤንነታቸው ዝርዝር ጥናት ይደረጋል ምርመራ ይደረጋልና ይሄ ተጠናክረው ቀጥሏል። አሁን ደግሞ በኢትዮጵያ ሶማሌ ክልል በተከሰተው የጣዳፊ ትውከት በሽታ ምክንያትም በመንግስት የተደራጀ እስከ መጨረሻው የመስተዳድር ፖይንት ድረስ የሚሄድ መዋቅሮች አሉ። ዮኒክ ሲአርም እዛ ውስጥ ገብቶ አብሮ ከነሱ ጋር እየሰራ ነው። ስለዚህ እስካሁን ጥሩ ውጤታማ የሆነ የመከላከል ስራ እየተሰራ ነው። ሲገቡም ይዘው በሽታውን የመጡ ያጋጠመን የለም። ስደተኛ ካምፖች ውስጥም አንድም የበሽታው ምልክት የታየበት ሁኔታ የለም። ለጎረቤት ሀገራት ስደተኞች ሁልጊዜም በሮቿን ክፍት በማድረግ በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የምትጠቀሰው ኢትዮጵያ በወረርሽኙ ምክንያት የጣለችው ገደብ እንደሌለም ቃል አቀባዩ ተናግረዋል። እንደዛ አይነት ምንም አይነት ምልክት የለም። ድንበሮቹ አሁንም ቢሆን ክፍት ናቸው። የተደረገ ነገር ቢኖር የምርመራው ድንበር ላይ የሚደረገው የጤና ምርመራ በተለይ ከመቼውም በበለጠ ተጠናክሮ በባለሙያዎች ተጠናክሮ ዛ ድንበር ላይ ባለሙያዎች አብዛኛው እንግዲህ ካምፖች ላይ የነበሩትም ቢሆን እዛ መጥተው የበለጠ ተጠናከረ ምርመራ እንዲያደርጉ ነው እየተደረገ ያለው። ስለዚህ ስደተኞች እንዲገቡ ከመፍቀድ አንጻር በፍጹም የተቀየረ ነገር የለም። ከሌላዋ ጎረቤት ሀገር ደቡብ ሱዳን በየቀኑ ወደ ኢትዮጵያ የሚገቡ ስደተኞች መኖራቸውንም ቃል አቀባዩ አቶ ክሱት ገብረ እግዚአብሔር አመልክተዋል። ይህም ሆኖ በየቀኑ የሚገቡት ስደተኞች ቁጥር ከፍና ዝቅ የማለት አዝማሚያ እንደሚያሳይ ጠቅሰዋል። በቀን እስከ ሁለት ሺ የሚገቡበት ጊዜ እንደ ነበር አሁን ግን በየቀኑ የሚገቡት ስደተኞች በአማካኝ አንድ መቶ መሆናቸውን ጠቁመዋል። ይህ ግን በአገሪቱ ያለው የሰላም ሁኔታ መሻሻሉን እንደማያሳይ ነው ያስረዱት። በኢትዮጵያና በአካባቢው ሀገራት የተከሰተው ድርቅ በስደተኞች ላይ ያሳደረው ተጽዕኖ ምን ይመስላል? በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለዚህ እና ለሌሎችም ጥያቄዎች የሰጡትን ምላሽ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እንግዲህ የዛሬው ጋጋቢና ጉዟችን በዚሁ ተጠናቋል በፌስቡክ አስተያየቶቻችሁን ላኩልን አት ቪኦኤ አማሪክ ላይ በትዊተር እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሰ ስናስተናግዳቸው ያመሸነውን የመስታወት አድራጋውና ሄኖክ ሰማ ግዜርነን በቴክኒክ ዝግጅታችን ያቀነባበረው ሞክቢል ያበረ ነው ከጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን መልካም ምሽት